የአቢ ክብራሃ ለማርያም ኵሎም ቅዱሳን ለተወክፎ ዘይፈርህዎ መላየት ወያኩትዎ ትጉሃን በሰማያት ማርያም ድንግል በከርሳ ታቦተ ለሃዱ ዛቲ ኢቲ ኢየሩሳሌም ሃገሮም ውለ ነቢያት ውለ ኵሎም ቅዱሳን ሞት ብርሃን አብይ እግዚአብሔር ዛሬ በቅዱሳኒሁ ተሰባ እምቅድስት ድንግል ለመድኀኒ ተዚአነ ንኡ ርኡ ዘንተ መንክረ ወዘምሮ ዘምሩ በይንተ ምስጢር ተከስተለነ እስመ ዘይሰባህ ተሰባ ቃል ተደመረ ወዛል ወጥንት ኮነ ቅድመ ወዛል ሟይል ኮነ ሎቱ ሟይል ዘይታወቅ ተከስተ ወዘይትራእይ ተርየ ወልደ እግዚአብሔር ያው ጥዩቆ ኮነ ሰባ ኢየሱስ ክርስቶስ ዘትማልም ወዮም ወከመ ውእቱ እስከ ለዓለም አሐዱ ህላዌ ሎቱ ንስግድ ወንሰብሖ ሰአሊ ለነ ቅድስት